የካታላን ግዛት ፕሬዝዳንት ሚስተር ቻርለስ ፒዮጅድሞ ትናንት በሰጡት መግለጫም በሁዱ ህዝበ ውሳኔ ውጤት መሰረት የግዛቲቱን ነፃነት በቅርቡ ሊያውጁ እንደሚችሉ አስታውቀዋል። የስፔን ንጉሥ ፊሊፕ ስድስተኛ ትናንት ማታ በስፔን ብሔራዊ ቴሌቪዥን ባሰሙት ንግግር ደግሞ የካታላን ግዛት ራስ ገዝ አስተዳደር የአገሪቱን ህግ በመጣስ የአገሪቱን ሰላምና አንድነት አደጋ ላይ የጣለ መሆኑን ነው ያስገነዘቡት። የካታላን አካባቢያዊ መንግስት ባለሥልጣኖች የዴሞክራሲ መርሆችን በመጣስ የአገሪቱን አንድነትና ከካታላውያን ጋር ያለውን አብሮነት አናግደዋል። በዚህ ምክንያት ዛሬ ካታላውያን ተከፋፍለው ነው ያሉት። እነዚህ ባለሥልጣኖች አገሪቱን አንድ አድርገው ያቆዩትን የመግባባትና የአንድነት ስሜቶችን አኮሰሰዋል። በዚህ ኃላፊነት በጎደለው እርምጃቸውም የካታላንና በአጠቃላይ የስፔን ኢኮኖሚና ማኅበራዊ ሰላም አደጋ ላይ ወድቋል በማለት ስፔኖችና ካታላናውያን ከዚህ ችግር በጋራ እንዲወጡ ጥሪ አቅርበዋል። በስፔን ታሪክ ውስጥ እንደ ኤሮፓ አቆጣጠር በ981 ዓ ም ተሞክሮ የነበረውን ወታደራዊ መፈንቅለ መንግስት በማክሸፍና የዴሞክራሲያዊ ውህደት እንዲቀጥል በማድረግ በኩል ያኔው ወጣት ንጉሥ ካርሎስ ይጠቀሳሉ። በዛን ዘመን በወታደራዊ መፈንቅለ መንግስት ስፔንን ዳግም ወደ ወታደራዊ አገዛዝ ለመመለስ የተደረገው ሙከራ ንጉስ ካርሎስ በቴሌቪዥን ባደረጉት ንግግርና ጥሪ አገሪቱ ከወታደራዊ አገዛዝ እንደ ዳነች ነው የሚነገረው። የትናንቱ የንጉስ ፊሊፕ ስድስተኛ ንግግርም በካታላንያ የነገሰውን ውጥረት የሚያረግብና ሁሉም ወገኖች ወደ ውይይት እንዲመጡ የሚያበረታታ ይሆናል ተብሎ ተጠብቆ ነበር። ይሁን እንጂ ንጉሱ ያደረጉት ንግግር የጠቅላይ ሚኒስትር ራዦይን መንግስት አቋም የሚያንጸባርቅ ብቻ ሳይሆን የሚደግፍ ሆኖ ነው የተገኘው። ንጉሱ በንግግራቸው ልክ እንደ ጠቅላይ ሚኒስትሩ ለተፈጠረው የፖለቲካ ችግርና አገሪቱ ለገባችበት ቀውስ ተጠያቂዎቹ የካታላን ግዛት ባለሥልጣኖች እንደሆኑ ነው የገለጹት። አንዲት በትናንቱ የባርሴሎና የተቃውሞ ሰልፍ ተሳታፊ የነበረች ወጣት እንደምትለው የንጉሱ ንግግር ወደ አንድ ወገን ያደላ ነበር። የንጉሱ ንግግር አሁን ላለንበት ሁኔታ ምንም የሚረዳ አልመሰለኝም። በአሁኑ ሁለቱም ወገኖች ለውይይት ፈቃደኞች ባልሆኑበት ሁኔታ ንጉሱ ገለልተኛ በመሆን ወደ ውይይት እንዲመጡ ይገፋፋሉ ብለን ነበር የጠበቅ ነው ያየነው ግን ከስፔን መንግስት የቆሙ መሆኑን ነው በማለት ይህ ደግሞ ችግሩን ያባብሰው እንደሆነ እንጂ የሚፈታው አይሆንም ስትል ተሰምታለች። ሌላው ካታላናዊ ወጣትም እንዲሁ የትናንቱን የንጉሱን ንግግር ግጭቱን ለማስወገድ ይረዳ የነበረ የባክና አጋጣሚ ሲል ብዙዎች ካታላናውያን የተሰማቸውን አንጸባርቋል። የማድሪድና ባርሴሎና ፍጥጫ ቀጥሎ የካታሎኒያ ፕሬዝዳንት እንዳሉት የግዛቲቱን አንድነት የሚያወጁ ከሆነ የስፔን መንግስት የግዛቲቱን የራስ ገዝ መብት በመግፈፍ ግዛቲቱን በቀጥታ በማድረድ ስር ለማድረግ መሞከሩ እንደማይቀር ነው የብዙዎች የፖለቲካ ተንታኞች እምነት። የስፔንን 6.3 የቆዳ ስፋትና 16 ከመቶ የሚሆነውን የህዝብ ብዛት የያዘችው ካታሎኒያ በኢኮኖሚው በኩል ግን የስፔን የጀርባ አጥንት እንደሆነች ነው የሚታወቀው። በእነዚህና በሌሎችም የብሔራዊና የግዛት አንድነት ጥያቄዎች ሳቢያ የስፔን መንግስት የካታላንን የመገንጠል ጥያቄ በቀላሉ ይቀበለዋል ተብሎ አይገመትም። በሌላ በኩል ግን ለችግሩ ፖለቲካዊ መፍትሔ ሳይገኝ ማድሬድ እንዲሁ የግዛቲቱን የውስጥ አስተዳደር መብት የምትሽር ከሆነ ካታላናውያን ውሎ አዳራቸው አደባባይ እንደሚሆንና የሀገሪቱ ፖለቲካ እንደሚናጋ፣ ኢኮኖሚውም እንደሚጎዳ ነው የሚታመነው። የአውሮፓ ህብረት እንዲህ አይነቶቹን በአባል አገሮች የሚነሱ የመገንጠል ጥያቄዎችን የሚያስተናግድበት አሰራር እንደሌለው የህብረቱን አሰራር የሚከታተሉ ክፍሎች ይገልጻሉ። የሊስቦን ውል የሚባለው የህብረቱ መተዳደሪያ ደንብ ህብረቱ የአባል አገሮችን የግዛት አንድነት ማክበርና መቀበል ያለበት ስለመሆኑ ስለሚደነግግና የዚህ አይነት ችግሮችን በብዙ አባል አገሮች ያሉ በመሆኑ ገለልተኛ መሆኑ ከዚህ አንጻር ነው ይላሉ እነዚህ የውስጥ አዋቂዎች። ግን ጥያቄው የዜጎቹ መሠረታዊ መብቶች ሲጣሱና ሲደፈለቁ እስከ መቼ ዝም ሊል ይችላል የሚለው ነው። በመሆኑም ህብረቱ ሁለቱም ወገኖች ወደ ውይይት እንዲመጡና ለችግሩ ፖለቲካዊ መፍትሄ እንዲፈልጉ አደራዳሪዎችን በመመደብ ጭምር ጣልቃ መግባቱ ሁ እንደማይቀርና መፍትሄውም ከዚሁ ሊፈልቅ እንደሚችል እነዚሁ የፖለቲካ ተንታኞች ያላቸውን እምነት ይገልጻሉ። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።